the voice of America. የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ በምስራቅ ኢትዮጵያ ልዩ ልዩ ከተሞች ቅድመ ምርጫ ቅስቀሳ ዘመቻዎችን እያካሄደ ነው። በምዕራብ ሀረርጌ ዞን ጭሮ ከተማ በ ምስራቅ ሐረርጌ ዞን ሂርና ከተማ እንዲሁም በሐረርና ድሬዳዋ ከተሞች በተዘጋጁት በነኝ መድረኮች በርከት ያሉ ታዳሚዎች መገኘታቸውን ጠቅሶ የዘመቻው ዓላማ የፓርቲውን አመራሮች ከህዝቡ ጋር ለማስተዋወቅ፣ አዳዲስ አባላትን ለመመልመል እንዲሁም የህዝቡን ንቃተህሊና ለማስፋት ያስችላል ተብለዋል። ይለናል አዲስ ቸኮል በተከታዩ ዘገባው። የኦሮሞ ፌዴራሊስት ኮንግረስ በምስራቅ ኢትዮጵያ ልዩ ልዩ ከተሞች የቅድመ ምርጫ ቅስቀሳ ዘመቻዎችን አካሂደዋል በጭሮ በሂርና በሐረርና በድሬዳዋ ከተሞች ስለተዘጋጁት መድረኮች አላማ ፓርቲውን በቅርቡ የተቀላቀለው ጀዋር መሀመድ ለቪኦኤ እንዲህ ብሏል የቅድመ ምርጫ ቅስቀሳ ዘመቻ ህዝብን ለማነጋገር የህዝቡን ድጋተ ሊናከፈ ለማድረግ አባላትን ለመመልመል ከህዝቡ ጋር አመራርን ለማስተዋወቅ የሚደረግ ነው። ፕሪ ካምፔን ሞቢላይዜሽን የሚባል ነው። አላማው አንዱ ህዝቡን ለማንቀሳቀስ ነው። ሁለተኛ በሀገር ደረጃ ራሱ የምርጫ ጉዳይ ትኩረት አግኝቶ የተለያዩ ፖለቲካል ፓርቲዎች ወደ ምርጫ ቅስቀሳ ወደ ማደራጀት እንዲገቡ ህዝቡም እንዲለማመድ። በጣም ዘገይተናል። ይህ ነገር አምና መደረግ ነበረበት። ሌላ ሀገር ምርጫ ሲካሄድ ሁለት ዓመት አስቀድሞ ነው የሚጀምረው። እኛ ጋር ወደ ስድስት ወር ውስጥ ገብተናል። ስለዘገየን አትሊስት እኛ ብንጀምር ሌላው የሚጀምረው በሚለው ነው። እንግዲህ ወደዚህ የመጣ ነው። በዛሬው እለት በድሬዳዋ ስቴዲየም በተካሄደው ንቅናቄ የፓርቲው ሊቀመንበር ዶክተር መረራ ጉዲና ለተሰብሳቢው ንግግር አድርገዋል። እኛ አንደኛ ለእውነተኛ ምርጫ፣ ሁለተኛ ለእውነተኛ ፌዴራላዊ ስርዓት፣ ሶስተኛ ለእውነተኛ ዴሞክራሲ፣ አራተኛ ኦሮምኛን የፌዴራል የስራ ቋንቋ ለማድረግ አምስተኛ ከቦረና እስከ ከሚሴ ከጭናክስን እስከ ደንቢዶሎ ከአዲስ አበባ እስከ ጅማ የኦሮሞን ድንበር አንድነት ለማስጠበቅ እንሰራለን ብለዋል። ምርጫውን ከማካሄድ ባሻገር ምርጫው በሰላም እንዲጠናቀቅ ማድረግም ትልቅ ትኩረት ይፈልጋል የሚለው አቶ ጀዋር ከሁሉም ባለድርሻ አካላት የሚጠበቃለ ይላል። ይሄ ምርጫ ማያሸንፋል ብቻ አይደለም፣ እንደ ፓርቲ እኔ ፓርቲ እንዲያሸንፍ ፈልጋለሁ። ያ አይደለም ግን ከዛ የበለጠ የምርጫው ፕሮሰስ በሀገራችን ላይ ኮንፊደንስ እንዲመጣ እዚህ ሀገር ያለ ጠመንጃ በሰላማዊ ትግል ለውጥ ስናመጣ ዓለም አጨብጭቦ ወለዳል። ኖቤል የኖቤል ሽልማት ሰጥቶናል። ይሄን ምርጫ ግን ፍትሐዊ፣ ሰላማዊ ውድድር ባለበት ካካሄድ የበለጠ ክብር በዓለም ላይ እናገኛለን። በህዝቦች መካከልም መተማመንና መቀራረብን ለማምጣት እንችላለን እና በከፍተኛ ትኩረት እንዲሳተፉበት ነው ጥሪ ማ ዘርፈዋል። ህዝቡ አንደኛ ይሄ እድል ዝም ብሎ በነፃ እንዳልመጣ በሰዎች ደም እንደመጣ የትላንትና ያለፉት አራት አምስት አመታት ብቻ አይደለም። ማለት ያው የሚፈልገው ቅድም እንዳልኩት ከነ መንግስቱ ነዋይ ጀምሮ የተማሪዎች እንቅስቃሴ የተለያዩ የነጻነት ድርጅቶች ውስጥ በሚሊዮን የሚቆጠር ወጣት ለዚች ሀገርና ለዚህ ህዝብ እንዲያልፍለት ህይወቱን አሳልፎ ሰጥቷል። በከፍተኛ ዋጋ ያገኘነው እድል ነው። በከፍተኛ ዋጋ ያገኘነው እድል ማባከር የለብንም። ማበላሸት የለብንም። ህዝቡ መረጋጋት አለበት። ምርጫ ብዙ ፉክክሮችን፣ ብዙ ክሶችን፣ ብዙ አጀንዳዎችን ወደ ፊትለፊት ያመጣል። ያ ማለት ግን ህዝባችን መጋጨት አለበት ማለት አይደለም። ያ ማለት ፖለቲከኞች በተከራከሩ ቁጥር የፖለቲከኞች ደጋፊዎች ወደ መንገዱ ወጥተው ድንጋይ ይወራወሩ፣ ይገዳደሉ ማለት አይደለም። ክርክሮቹ የፖለቲካ አመራሩ በተቻለ መጠን ሲቪል በሆነ በሰለጠነ መልኩ በተረጋጋ መልኩ የሀገራችንን ነባራዊ ሁኔታ በአመላከተ መልኩ ማድረግ አለበት። ህዝቡ ግን ሰላማዊ መሆን መረጋጋት ካሁን እስከ ምርጫ ቀን ድረስ ኢቭን ከምርጫ በኋላ ህዝቡ መረጋጋት መቻል አለበት። ለምርጫ ዝግጅት ከማድረግ አንጻር መዘግየት አለ የሚለው አቶ ጀዋር የቴክኒክ ስራው እየተጣደፈ ቢሆንም የፖለቲካ ስራው በተለይ ግን ዘግይቷል ሲል ተችቷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ